አውሮፓና ጀርመን ጎርጎሮሳዊው ነሐሴ 18 ቀን 2020 ዓ ም ለጀርመን የሳህል ፖለቲካ መጥፎ ቀን ተደርጎ ሊወሰድ የሚችል ነው። በዚያን ዕለት ነበረ በምዕራብ አፍሪቃዊቷ ሀገር ማሊ ለሳምንታት ከተካሄደ የጎዳና ተቃውሞ በኋላ በማሊው ፕሬዝዳንት ኢብራሂም ቡባከር ኬይታ ላይ መፈንቅለ መንግስት የተካሄደው። ጀርመን ይህን መሰሉን ፖለቲካዊ ቀውስ ማስቀረት ትፈልጋለች። ለዚህም የማሊን ወታደሮች ለማዘመንና ዴሞክራሲያዊ ለማድረግ በሚካሄደው የአውሮፓ ህብረት የማሊ የስልጠና ተልኮ በእንግሊዝኛው ምህጻር ኢዩቲኤም የጀርመን ጦር የሚሳተፈው። እስካሁን በዚህ ተልኮ ከ13 ሺ በላይ የጀርመን ወታደሮች ተካፍለዋል። ከዚህ ሌላ የጀርመን ጦር ማሊን ለማረጋጋት በተሰማራው የተባበሩት መንግስታት ተልኮም ይሳተፋል። በእንግሊዝኛው ምህጻር ሚኑስማን በመባል የሚጠራው ይህ ተልእኮ ከተመሰረተ ስምንት ዓመታት አልፎታል። አላማው የሀገሪቱን ፖለቲካዊ ሂደቶች መደገፍና ከጸጥታ ማስከበር ስራ ጋር የተያያዙ የተለያዩ ተግባራትንም ማከናወን ነው። ከዛሬ አራት ዓመት ወዲህ ደግሞ ተልኮ በማሊ ጸጥታን የማስፈን ሀገሪቱን የማረጋጋት ለሲቪሎች ጥበቃ የማድረግ ብሔራዊ መግባባትና እርቅን የመደገፍና የጸጥታ ኃይሉን መልሶ የማቋቋም ተጨማሪ ኃላፊነቶች ተሰጥተውታል ታገስ ሽፒግል የተባለው የጀርመን ዕለታዊ ጋዜጣ እንደዘገበው ጀርመን ለአምስቱ የሳህል አካባቢ ሀገራት ማለትም ለሞሪቴኒያ፣ ለማሊ፣ ለኒጀር፣ ለቡርኪና ፋሶ ና ለቻድ ከጎርጎሮሳዊ 2016 እስከ 2020 ዓ ም ሲቪሎችን ለማረጋጋት የሚውል 3.2 ቢሊዮን ዩሮ አውጥታለች። ለመሆኑ ጀርመን ለሳህል አካባቢ ሀገራት ይህን ሁሉ ድጋፍ የምታደርግበት ምክንያት ምን ይሆን? ዶቼቨለ ስለ ጉዳዩ የጠየቃቸው በአውሮፓ ህብረት የውጭ ጉዳዮች ምክር ቤት የሳህል አካባቢ ሀገራት ጉዳይ አዋቂ አንድሪው ሌቦቪች ምክንያቱን ያስረዳሉ። የጀርመን መንግስት በውጭ የፖለቲካ መርሁ ሳህልን ቅድሚያ ትኩረት የሚሰጠው አካባቢ አድርጎ ነው የሚያየው። ከፈረንሳይ ጋር ላለው አጋርነት እንዲሁም በአውሮፓ ኅብረት ውስጥ በሚጫወተው ሚናም የሚያስቀድመው ጉዳይ ነው። እንደሚመስለኝ እነዚህ ሁሉ በጣም አስፈላጊ ናቸው። በአጠቃላይ የጀርመን መንግስት አሁን በማሊ በሲቪሎች አማካኝነት የሚካሄዱትን አንዳንድ ጥረቶች ሊያከናውን ቆርጦ ለተነሳባቸው ተግባራት ወሳኝ ጥረቶች አድርጎ ነው የሚያያቸው። ሆኖም አንዳንድ ጊዜያት ስለተልእኮዎቹ፣ ስለውጤታማነታቸው መቀጠል አለባቸው የለባቸውም የሚሉ ጥያቄዎችም በእርግጠኝነት ይነሳሉ። ሆኖም ይህ እስካሁን ለአካባቢው ጸጥታ ያደረገው አስተዋጽኦ ጥቂት ብቻ ነው። ከዛሬ አራት ዓመት ወዲህ በአካባቢው አክራሪ ሙስሊም በመባል የሚጠሩት ቡድኖች የሚፈጽሙት ጥቃት በሰባ ሰባት እጥፍ አድጓል። የተባበሩት መንግሥታት ድርጅት እንደሚለው ከ29 ሚሊዮን በላይ የአካባቢው ነዋሪዎች ሰብአዊ እርዳታ ያስፈልጋቸዋል። ይህ ደግሞ ከእስከዛሬው እጅግ ከፍተኛው ነው። ያም ሆኖ ጀርመን በሳህል አካባቢ የጀመረችውን ጥረት መቀጠል እንጂ ማቋረጥ አትፈልግም። የጀርመኒ ህዝብ እንደራሴዎች ምክር ቤት ባለፈው ረቡ የጀርመን መከላከያ ሰራዊት የማሊ ተልእኮን ለተጨማሪ አንድ ዓመት አራዝሟል። የአውሮፓ ህብረት የማሊ ስልጠና ተልእኮ ኢዩቲኤምም በማሊ የሚያሰማራውን ወታደሮቹን ቁጥር ከከዚህ ቀደሙ 450 አሁን ወደ 600 ከፍ ማድረግ ይችላል። ይሁንና ለአካባቢው ችግር ወታደራዊ ድጋፍ መፍትሄ ይሆናል አይሆንም የሚለው ጥያቄ አሁንም የሚነሳ ነው። የበርሊን ፖለቲካ ከዚህ ቀደምም ሆነ አሁን ከዚህ ውጪ ሌላ አማራጭ ያየ ወይንም ያገኘ አይመስልም። ባለፈው ረቡዕ በጀርመን የህዝብ እንደራሴዎች ምክር ቤት በጉዳዩ ላይ በተካሄደው ክርክር የክርስቲያን ዴሞክራት ህብረት ፓርቲ በጀርመንኛው ምህፃር ሴዴኡ አባል ጆአን ዴቪድ ዋድፑል በሰጡት አስተያየት የሳህል አካባቢ የአውሮጳ ትልቁ የጸጥታ ስጋት እንደሆነ ተናግረዋል። ለእኛ አውሮጳ ላለነው በሳህል አካባቢ ያለው ሁኔታ አሁን ካሉት የጸጥታና የፖለቲካ ፈተናዎች ትልቁ ነው። የሳህል ጸጥታ ለእኛ ለአውሮጳውያን ትልቅ ጉዳይ ነው። ይህ የመላ አካባቢውን አለመረጋጋት የሚመለከት ነው። ሳህል ለአሸባሪዎችና ለወንጀለኞች ቡድኖች ከተተወ የሰብአዊ ቀውስ ስጋት አለ። በመጨረሻም ጉዳዩ የአውሮጳ ዋነኛ ፍላጎት ነው የጸጥታ ያም ሆኖ ይህ ቀውስ በወታደራዊ መንገድ ይፈታ ይሆን የሚለው አሁንም ማጠያየቁ ቀጥሏል። የጉዳዩ አዋቂዎች አውሮፓውያን እስካሁን ልዩ ትኩረት የሰጡት ጽንፈኛ ቡድኖችን መዋጋቱ ላይ ብቻ በመሆኑ ማሊን የመሳሰሉ ሀገራት ለተለያዩ የሀገር ውስጥ ግጭቶች ተዳርገዋል ሲሉ ይተቻሉ። በእነርሱ አስተያየት በተፈጥሮ ሀብት ምክንያት የሚነሱ ግጭቶች ትኩረት ተነፍጓቸዋል በመሬት ጥበትና በውሃ እጥረት ሰበብ እንዲሁም በተለያዩ ጎሳዎች መካከል የሚነሱ ግጭቶች ተረስተዋል ይላሉ ይህን ከሚሉት አንዱ በጀርመን የሳይንስና የፖለቲካ ጥናት ተቋም የሳህል ጉዳይ አዋቂ ዴኒስ ቱል ናቸው አሸባሪ የሚባሉትን ቡድናት መዋጋት ጸጥታን ወይም መረጋጋትን አያመጣም። ምክንያቱም በርካታ ግጭት ቀስቃሽና የሰብአዊ መብት ጥሰቶች ፈጻሚዎች አሉ። ስለዚህ እኔ እንደሚመስለኝ ይህን መሰለው ሀሳብ ወይም ጉዳይ ለውጥ ሊደረግበት ወይም ሊታሰብበት ይገባል። ጸጥታ ማስከበር ብቻ የችግሩ መፍትሄ አይደለም። ምናልባትም በማሊ የረጅም ጊዜ ልምድ በሆነው በሀገር ውስጥ ደረጃ ፖለቲካ ታሪካዊ ስምምነቶችን ማምጣትም ችግሩን ለመፍታት ሊያግዝ ይችላል። ይህ በትክክል የሳህል አካባቢ ችግር ነው ይላል የዶችቬለው ዳንኤል ፔልስ ማሊን እንደ ምሳሌ እንውሰድ የሚለው ፔልስ በጎርጎሮሳዊ 2015 ዓ ም የያኔው የቀድሞ የማሊ ፕሬዚዳንት ኢብራሂም ቡባካር ኬይታ ከአንዳንድ ታጣቂ ቡድኖች ጋር የሰላም ስምምነት መፈራረማቸውን፣ ስምምነቱ ግን ተግባራዊ እንዳልሆነ አስታውሷል። ባለፈው ዓመት ደግሞ የቡርኪና ፋሶ የሲቪክ ማህበራት ፍላጎት የነበረ ቢሆንም የሀገሪቱ ፕሬዚዳንት ሮሽ ካባሬ ከአማጺ ቡድኖች ጋር ለመደራደር ፈቃደኛ ሳይሆኑ ቀርተዋል። በዚህ የተነሳም የጀርመን ተቃዋሚ ፖለቲከኞች መንግስታቱ ላይ ግፊት እንዲደረግ ጥሪ እያስተላለፉ ነው። ከጀርመን የአረንጓዴዎቹ ፓርቲ የፓርላማ አባል አገኒዚስካ ቡርገር የሰላም ሂደቶች የሚሳኩት በአካባቢው ፖለቲካው የተዋቀረበት ሁኔታም ትክክለኛ ሲሆን ብቻ እንደሆነ በረቡ የጀርመን የህዝብ እንደራሴዎች ክርክር ላይ አስረድተው ነበረ። የሰላም ሂደቶችና እና ከእርሱም ጋር የተያያዙት ዓለም አቀፍ ጥረቶች የልማት ትብብሮችም ሆነ የጸጥታ ኃይላት ተሃድሶ ሁሉም ሊሳኩ የሚችሉት ለፖለቲካው ማዕቀፍ የሚያስፈልጉ ሁኔታዎች ትክክል ሲሆኑ ብቻ ነው። በዚህ የተነሳም ነው የጀርመን ፌዴራል መንግስት የቀድሞዎቹን ስህተቶች መድገም የሌለበት፣ ያም ማለት የሰብአዊ መብቶችን ጉዳይ በግልጽ ማስቀመጥና በወታደሩ ላይም ዓለም አቀፉን ጫና አጠናክሮ መቀጠል ይገባል። መንግስትም በስተመጨረሻ እውነተኛ ፖለቲካዊ ለውጦችን እውን እንዲያደርግ ግፊት ማድረግ ያስፈልጋል። የጀርመን ፌዴራል መንግስትም ቡድን አምስት በመባል የሚታወቁት የሳህል አካባቢ ሀገራት ከአሁኑ የበለጠ ኃላፊነት የሚሰማቸው እንዲሆኑ ይፈልጋል። ይህ ደግሞ በቡድን አምስት መንግስታት ላይ የተጣለ ነው። ባለፈው የካቲት በተካሄደው ዓለም አቀፍ የሳህል ሀገራት ጉባኤ ላይ የጀርመን ውጭ ጉዳይ ሚኒስትር ሃይኮ ማስ መንግስታቱ ስራቸውን በኃላፊነት ከመወጣት ጋር ሙስናንና ሰዎችን ተጠያቂ አለማድረግን እንዲከላከሉ አሳስበዋል። ሆኖም የሳህል አካባቢ ህዝቦች በዚህ ረገድ አንድም ለውጥ አላዩም። በሁለት ሀገራት ማለትም በማሊና በቻድ ወታደሩ ስልጣኑን ቀምቷል። በቀሪዎቹ ሀገራት ደግሞ ህዝቡ በጸጥታ አስከባሪ ኃይላት ጭካኔ ተማሯል። እነዚህ ችግሮች መፍትሄ እስካላገኙ ድረስ በሀገራቱ ህዝቡ በመንግስት ላይ የሚኖረው አመኔታ እየተሸረሸረ መሄዱ አይቀርም። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን የእስካሁኑ ነበረ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆየን።